አመ ወልት ዴበን ውቲ በከጅድተን ውቲ ፈያተአ ነጋት የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ከአጽናፈ ሰማይ መጀመሪያ አንስቶ እስከ ዛሬ በእርሱ ውስጥ ሁሉም የሚለወጥ እንጂ እንደማይለወጥና እንደማይናወጥ አንዳች ተደርጎ የሚታይ ነው ጊዜ ዝንተ ዓለም በሚታወቅ መስመር የተጓዝን የምንመስለውን ያህል ስለምትቀጥል ሰከንድ፣ ስለ ነገ ግን በእርግጠኝነት ማን ያውቃል? በምሽቱ የራዲዮ መጽሔት ማስታወሻ የምናደራው ምጥን ወግ ርዕስ ነው ጊዜና ዓለማት። ጤና ይስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ዛሬ እሁድ ህዳር 5 2014 ዓ ም ከልዩ ልዩ ቅርብሮቻችን ጋር የፕሮግራሙ አዘጋጅና አቅራቢዎች ትዝታ በላቸውና አሉላ ከበደንን በምሽቱ ዝግጅታችን በተለይ ለእውቀት ለትምህርት ሰውንም ለመርዳት ለማስተማር ከፍተኛ የሆነ ፍላጎት እና ፋሽን የነበረው ሰው ስለሆነ እኔም ይሄንን ባህሪውን በጣም ወድለት ነበር። ይሄንን እንደ ቁም ነገር ይዤ በውትድርና ህይወት ውስጡም ዋጋ ሰጥቼ ከተለው ነበር። ከአዲስ አበባ ዩኒቨርሲቲ ከስራቸው ከተባረሩት ከአርባ ሁለቱ ፕሮፌሰሮች እና ከፍተኛ ምሁራን መካከል አንዱ እሳቸው ነበሩ። ለብዙ ዓመት እንደ ቤቴ ብለው የሚያዩትን የምርምርና የጥናት መስሪያ ቤታቸውን አዲስ አዲስ አበባ ዩኒቨርሲቲም ብዙ የሚጻፉበትን ያስተማሩበትን እንዲለቁ ሲደረጉ በጣም አዝነው ነበር። በቅርቡ ከዚህ ዓለም በሞት የተለዩንን አንጋፋና ዕውቁን ገጣሚ የስነ ቃል ወይም ፎክሎር አዋቂና መምህር ሴይፉ መታፈሪያ ፍሬውን ህይወት እና ስራ ለመዘከር ከተሰናዳ ቅንብር የተወሰደ ነው። የሰማችኋቸውም ታናሽ ወንድማቸው ብርጋዴር ጀኔራል መስፍን ኃይሌ እና ከቀድሞ ተማሪዎቻቸው አንዱ የነበሩት ዶክተር ጌቴ ገላዬ ከሃምቡርግ ዩኒቨርሲቲ ናቸው። ቆየት ብለው ይመለሳሉ። ለጸሐፊያን፣ ለተርጓሚያንና ለአርታያን ለአማርኛ አጻጻፍ መመሪያ ይሆን ዘንድ የተዘጋጀ አዲስ መጽሐፍ ነው። ሁያተ ጥበብ የመጽሐፉ ርዕስ። ዶክተር ተስፋዬ ሮበሌ ናቸው ደራሲው። አብረውን ያመሻሉ። የአዲስ አበባው መስኮት ሰዓቱን ጠብቆ ሲከፈት ዛሬም የታሪክ ገጾችን በሚፈትሽ ምጥን ቅንብሩ ንጉሥ ያክሊሉ! ከአንድ መቶ አርባ ዓመታት በፊት በነገስታት መካከል በተጻፉ ደብዳቤዎች ወደዚያ ወደ ቀደመ ዘመንና ስፍራ ይወስደናል። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ እንመለሳለን። እንዳትሄዱ። እንደምናመሻችሁ አድማጮች፣ የዓለም ዜናውን የማሰማችሁ ቆንጂት ታዬ ነኝ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በጸጥታና በሌሎችም ጉዳዮች ዙሪያ ለመወያየት ከነገ ሰኞ ጀምረው በኬንያ፣ ናይጄሪያና ሴኔጋል ጉብኝት እንደሚያደርጉ ከዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የወጣው መግለጫ አስታውቋል። ብሊንከን በናይጄሪያ ከፕሬዚደንት ሙሐማዱ ቡሀሪ ጋር በዓለም አቀፍ የጤና ደህንነት ዙሪያ በትብብር መስራት ስለሚቻልበት መንገድና የኤነርጂ ተደራሽነትንና ጸጥታን በሚመለከቱ ጉዳዮች እንደሚወያዩ መግለጫው አትቷል። ብሊንከን በኬንያ ጉብኝታቸው ከፕሬዝደንት ኡሁሩ ኬንያታና ከሌሎችም ባለስልጣናት ጋር ኢትዮጵያን፣ ሱዳንን እና ሶማሊያን የሚመለከቱ የጸጥታ ጉዳዮችን ጨምሮ በተባበሩት መንግስታት ድርጅት የጸጥታ ጥበቃ አባል ሀገርነታችን ባሉን የጋራ ጉዳዮች ዙሪያ እንወያያለን ማለታቸውን መግለጫው ጠቅሷል። የውጭ ጉዳይ ሚኒስትር ብሊንከን ከነገ ሰኞ ጀምሮ እስከ ቅዳሜ የሚዘልቀውን የአፍሪካ ጉብኝታቸውን የሚያደርጉት ዩናይትድ ስቴትስ የሰሜን ኢትዮጵያው ጦርነት እንዲያከትም በአፍሪካ ህብረት መሪነት የተያዘውን ጥረት ለማጠናከር እየተንቀሳቀሰች ባለችበት በአሁኑ ወቅት መሆኑን ዜናው ጨምሮ አመልክቷል። በሀገሪቱ አስቸኳይ ጊዜ አዋጁ ከታወጀ ወዲህ በመቶዎች የሚቆጠሩ የተባበሩት መንግስታት ድርጅትና የአፍሪካ ህብረት ሰራተኞችም ጭምር ያሉባቸው የትግራይ ተወላጆች እንደታሰሩ የሚገልጹ ሪፖርቶችን ተከትሎ ውጥረቱ እንደተባባሰ ገልጿል። ከትናንት በስቲያ አርብ በሰጡት ቃል ኢትዮጵያ ላይ የተደቀነው ሊያፈራረሳት የሚችል አደጋ እጅግ ያሳስበኛል ያሉት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ብሊንከን ዩናይትድ ስቴትስ በኢትዮጵያ መንግስትና በትግራይ ኃይሎች መካከል የተኩስ አቁም ስምምነት ላይ እንዲደረስ ጥረት እያደረጉ ካሉት ከአፍሪካ ህብረት ልዩ መልእክተኛ ኦሉሴጉን ኦባሳንቹ ጋር በቅርበት በመስራት ላይ ነች ብለዋል። ይህ በዚህ እንዳለ የኬንያ ፕሬዚደንት ኡሁሩ ኬንያታ ለሥራ ጉብኝት አዲስ አበባ ገብተዋል። ፕሬዚደንቱ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ጠቅላይ ሚኒስትር አብይ አህመድ፣ ፕሬዚደንት ሳህለ ወርቅ ዘውዴ እና ሌሎችም ከፍተኛ ባለስልጣናት አቀባበል አድርገውላቸዋል። የአፍሪካ ህብረት ነገ ሰኞ ለሚከፈተው የአፍሪካ ሰብአዊና ህዝባዊ መብቶች ኮሚሽን ጉባኤ ድጋፉን እንዲሰጥ ሂዩማን ራይትስ ዋች ጠየቀ። ነገ የሚከፈተው የኮሚሽኑ የዚህ እየተገባደደ ያለው የአውሮፓ 2021 ዓ ም የመጨረሻ ስብሰባ ነው። የሰብአዊ መብት ቡድኑ ሂዩማን ራይትስ ዋች ባወጣው መግለጫ የአፍሪካ ሕብረት በኮሚሽኑ 69ኛ መደበኛ ጉባኤ ላይ ኢትዮጵያን ጨምሮ አህጉሪቱ ውስጥ ስር እየሰደዱ ላሉ የሰብአዊ መብትና የዲሞክራሲ ቀውሶች መፍትሄ እንዲፈልግ ሲል ጥሪ አቅርበዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በሱዳን በቅርቡ የተካሄደውን ወታደራዊ ግልበጣ ተከትሎ በመላ ሀገሪቱ ተቃውሞ የቀጠለ ሲሆን ትናንት ቅዳሜ የመንግስቱ የጸጥታ ኃይሎች ቢያንስ አምስት ተቃዋሚ ሰልፈኞችን በጥይት እንደገደሉ የዓይን እማኞች ተናገሩ። በዋና ከተማዋ ካርቱም እና በሌሎችም ከተሞች የጸጥታ ኃይሎች አስለቃሽ ጋዝና ጥይት በመተኮስ ለመበተን ሙከራ ቢያደርጉም ተቃዋሚዎች ጎዳና ላይ ወጥተው ሰልፋቸውን አካሂደዋል። ከሁለት ቀናት በፊት ወታደራዊ መሪው ጀነራል አብዱል ፈታህ አልቡርሃን እንደ አውሮፓውያን አቆጣጠር ከ2019 ጀምሮ ከጦር ሰራዊቱ ጋር በጋራ ሲያስተዳድር የነበረውን ሲቪሉን ወገን ያላካተተ ምክር ቤት መቋቋሙን ይፋ ያደረጉ ሲሆን ተቃዋሚዎች ይህንን እርምጃ አውግዘውታል። የተቃውሞ ዘመቻችንን እንቀጥላለን ሲሉም ዝተዋል። ስኮትላንድ ግላስጎ ከተማ ላይ ለሁለት ሳምንታት የተካሄደው የአየር ንብረት ጉባኤ ኮፕ 26 ላይ የተሳተፉት ወደ 200 የሚጠጉ ሀገሮች አዲስ ስምምነት ተፈራርመዋል። 197 ሀገሮች የዓለም የአየር ግለትን ለመቀነስ አፋጣኝ እርምጃ ለመውሰድ ያደረጉትን ስምምነት ያለም መሪዎች አድናቆት ሰጥተውታል። በመጨረሻም ነገ በሚካሄደው ለረጅም ጊዜ ሲጠበቅ በቆየው የዩናይትድ ስቴትስና የቻይና ርዕሳነ ብሔራት ጉባኤ ዋዜማ የሁለቱ ሀገሮች ከፍተኛ ዲፕሎማቶች ታይዋንን በሚመለከት ጠንካራ ማስጠንቀቂያ ተለዋውጠዋል። ፕሬዚደንት ጆ ባይደንና የቻይና ፕሬዚደንት ሺ በኢንተርኔት አማካይነት በርቀት ውይይታቸውን የሚያደርጉት የታይዋንን ጉዳይ ጨምሮ በሀገሮቻቸው መካከል ውጥረቶቹ እየተጋጋሙ ባሉበት በአሁኑ ወቅት ነው። የዋይት ሀውስ ቃል አቀባይ ጄን ሳኪ ውይይቱ በሁለቱ ተፎካካሪ ሀገሮች መካከል ያለውን ፉክክር መንገድ ማስያዝ ላይ የሚያተኩር እንጂ ላሏቸው ልዩነቶች መፍትሔ የሚሰጥ ተደርጎ እንዳይታይ አሳስበዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ይችላልን እንደምናመሻችው። ክብራትና ክቡራን አድማጮቻችን ከአጽናፈ ሰማይ መጀመሪያ አንስተው እስከ ዛሬ በእርሱ ውስጥ ሁሉም የሚለወጥ እንጂ እንደማይለወጥና እንደማይናወጥ አንዳች የሚታይ ነው። ጊዜ በጊዜ የፊዚክስ ቀመር በዙሪያችን ያለ ዓለምንና አጽናፈ ዓለሙን በሚያቋርጥ ሂደት ውስጥ የሚያሳልፍ፣ በምድር ላይ ያለውን ሕይወት የምንዘግብበት መስፈሪያና ሁሌም ያለ እውነታ ጭምር ነው። ዓለምን ያቀኑ ሥልጣኔዎች ተነሥተው ወድቀዋል። ከዋክብት ተወልደው ደምቀው በርተው እናም ዙሪያቸውን በብርሃን አቅልመው ከስመዋል። በአጽናፈ ዓለምና በምድር ላይ ያለውን እያንዳንዱን ክስተት የምንከታተልበት አንዱ ዘዴ እያለፈ ባለው በዚህ ያልተቋረጠ የጊዜ ግስጋሴ ውስጥ የቀደመውን ከአሁኑ ጋር ማነጻጸር ነው። የሆነ ሆነና ጊዜ በራሱስ እንደሚመስለው ቋሚ ይሆን? በእርግጥስ ጊዜ ከአንዷ ሰከንድ ወደ ሌላዋ የማምራትን ያህል የቀለለ እንቅስቃሴ ወይንም ክስተት ብቻ ይሆን? ዝንተ ዓለም በአንድ መስመር የተጓዝን የምንመስለውን ያህል ስለምትቀጥለዋ ሰከንድ ስለ ነገስ በእርግጠኝነት ማን ያውቃለ? ለጊዜው የፊዚክሱን ፍልስፍና ዓለም ስሌቶችና ቀመሮች የሚመለከተውን እዚህ ላይ ገታ እናድርግና በቀደመው የራዲዮ መጽሔት ያኔ ገና የሚመጣ ለነበረ ዛሬ በገባ ነውና እርግጥ ስለመምጣቱ ተስፋ ባደረግነው ቃል መሰረት ከዛሬ እሁድ ሕዳር አምስት 2014 ዓ ም ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢዎች ትዝታ በላቸውና አሉላ ከበደ አሁን የምሽቱን የራዲዮ መጽሔት ማስታወሻ በማስቀደም በሁለት ሳምንቱ ቀጠሯችን ተመልሰናል። አሁን የራዲዮ መጽሔት ተጀመረ፣ ደቂቃዎች አስቆጠረ። ወደ ዕለቱ ዝግጅት ከማምራታችን በፊት ታዲያ በራዲዮ መጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም። ገደል ያካለለን ትውልዶች በተሰኘችውና ሳምንቷ ምርጥ ባደረግናት ዛሬ ሕይወትና ሥራቸውን በምንዘከረው ዕውቅ ገጣሚ ሴይፉ መታፈሪያ ፍሬው ግጥም እንዘልቃለን በደል ያካለልን ትውልዶች ዓለሜ ልዩ ሆነና ልዩ ማለት የኔ ዓለም ካለማቸው የማዶቸው በገደል የተካለልን ሆን ነው እና ልጎበኛቸው ብል እጄ ወደ ማዷቸው የዝምድና ዓይን ላያቸው ቪዛ አስፈለገኝ ፈቃዳቸው ማንነቴ ተረስቶአቸው እና ልሄድ ያልኩትን ካለማቸው የማዷቸው አንኳኩቼ፣ ለግንኙነታችን ጓጉቼ የአእምሮ ካይምሮ ግንኙነት የልብ ከልብ የመሐላችን ገደሉ መቼ ገደሉ መቼ። ገደል ያካለለን ትውልዶች። ሰይፉ መታፈሪያ ፍሬው። አድማጮች አሁን ወደ ምሽቱ የመጀመሪያ ዝግጅት ነው የምናምራው። በቅርቡ ከዚህ ዓለም በሞት የተለዩንን እውቁን ገጣሚ አንጋፋ የፎክሎር አዋቂና መምህር ሴፉ መታፈሪያ ፍሬውን ህይወትና ስራ ለመዘከር የተሰናደ ንን አንጋፋና እውቁን ገጣሚ የፎክሎር አዋቂና መምህር ሴፉ መታፈሪያ ፍሬውን ህይወትና ስራ ለመዘከር የተሰናዳ ቅንብር ነው። ታናሽ ወንድማቸውን ብርጋዴር ጄኔራል መዝፍን ሀይሌንና ከቀድሞ ተማሪዎቻቸው አንዱ የነበሩትን በጀርመን የሃምቡርግ ዩኒቨርሲቲ የአፍሪካ እና የኢትዮጵያ ጥናቶች ትምህርት ክፍል የፎክሎር መምህሩን ዶክተር ጌቴ ገላይን ጋብዘን አወያይተናል። ብሪጋዴር ጀነራል መስፍን ኃይሌ ዶክተር ጌቴ ገላይ፣ በቅድሚያ ለጊዜያችሁ አመሰግናለሁ። መስፍን ነኝ። እኔም ለሰነጋ መስፍነኝ፣ አመሰግናለሁ። እሺ። አሉላ ጌቴ ገላይ ነኝ ከሀምበርግ ጀርመን። እኔ መስፍኝ፣ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። በቅርቡ ከዚህ ዓለም በሞት የተለዩትን የታዋቂውን ኢትዮጵያዊ ምሁር የአቶ ሰይፉ መታፈሪያ ፍሬውን ህይወትና ስራ ለምንዘከርበት ዝግጅት ዶክተር ጌቴ ገላይ ከተማሪዎቻቸው አንዱ ነውት፣ የቀለም አባቴ ይሏቸዋል። እንዲሁም አብረዋቸው የመስራት እድል ገጥሞታል። በግልም እንደ ወዳጅ በቅርበት የጠበቀ ግንኙነት እንደነበረት አውቃለሁ። እርሶንም እና ስራውንም ያስተዋወቁኝ አቶ ሰይፉ መታፈሪያ ናቸው። ብርጋዴር ጀኔራል ለመስፍን እርሰው ታናሽ ወንድማቸው ነው። እንግዲህ በሀዘን ስሜት ውስጥም ብትሆኑ ትኩስም ቢሆን ሀዘኑ ህይወትና ስራቸውን ለመዘከር ያሰናዳ ነው ዝግጅት ላይ ሰይፉ መታፈሪያ ፍሬው ማን ናቸው? ምን አይነት ስራዎችን ሰርተው አለፉ ምን አይነት ሰውስ ነበሩ? የሚሉትን እንደየ ገጠመኞቻችሁ ጀነራል መስፍን ከርሶ ልጀምር። ምን አይነት ወንድም ነበሩ አቶ ሰይፉ? የልጅነት ጊዜያቸው አስተዳደጋቸውስ ምን ይመስል ነበር? አሉላ፣ ይህንን ዝግጅት አዘጋጅተህ ጠየከኝ ና እዚህ ፕሮግራም ውስጥ ልገባ ተበረክልኝ፣ አመሰግናለሁ። ጋሽ ሰይፉ ቤተሰባችን ሁሉም ጋሽ ነው የሚለው በእድሜ ከኔ ይበልጣል ኢሚዲየት ታላቄ ብዙም ከእኔ ባይርቅ የእሱም ታላቅ ስለሆነ ሁሉም ሰው ብዙ ሰው ጋሼ ነው የሚለው ጋሼ ሲባል አንዳንድ ጊዜም እንዳክብሮትም አንዳንድ ጊዜም ደግሞ በፍቅር ዓይን ነው የሚታየው እና ሁላችንም ጋሼ ነው። እኔ ወይ አቶ ሰይፉ ታላቅ ወንድማችን እንደመሆኑ በእጅነት ዘመናችን ብዙውን ጊዜ ከእኔ ጋር አብረን አልኖርንም። ምክንያቱም እሱ ቀደም ብሎ በትምህርት ስለነበረ ወደ አዲስ አበባ መጥቶ ስለነበረ የኛ ቤተሰብ የሀረርጌ ሰዎች ነን እና ወደ አዲስ አበባ ለትምህርት መጥቶ ስለነበረ አንድማችን በዚህ አዲስ አበባ ሄዶ ሀይ ስኩል ይማራል። ከዛም ትንሽ ቆይቶ ደግሞ አዲስ አበባ ዩኒቨርሲቲ የገባ ስለሆነ በልጅነት ጊዜ እንደታላቅ ወንድም ያው መመኪያ እየተሰማን ያደግንበት ሁኔታ ነው ያለው አልፎ አልፎ እረፍት በሚኖርበት ጊዜ ሀረር ሲመጣ እኛ ትንሾች ብንሆንም የሚያሳየን ፍቅር የሚያሳየን ቅርበት ሁሉ በጣም ትውስታ ውስጥ የምናየው ነገር ነው የነበረው። ጋሽ ሴፉ ከሀረር ኤሌመንትሪ ቤት ትምህርቱን ጨርሶ አዲስ አበባ ቀዳማዊ ኃይለ ሥላሴ ኮተቤ ትምህርት ቤት ገብቶ በሚማርበት ጊዜ በወቅቱ አያታችን ነበሩ ያሳድጓቸው የነበረ እሱና ወንድሜ እሳቸው በማረፋቸው ቀሽ ሴፎን ትምህርት ቤት ያስገቡት የአያታችን ጓደኛ አፈ ንጉስ ኃይለ ማርያም የሚባሉ በጣም የምንወዳቸው ትልቅ ሰው ነበሩ እና ከእነሱ ፋሚሊም ጋር በጣም እንደ ቅርብ ስራ ዘመድ ነው አብረን የኖርነው። እና እሱ እንዳሁን ሞር እንደ ወንድምና እንደ ቤተሰብ ቀርቦ የሚያያቸው እነሱ ነው። የሆነ ሆነ አዲስ አበባ ዩኒቨርሲቲ ሲገባም እንግዲህ በዛን ጊዜ ብዙ የተማረ ሰው ባልነበረበት ጊዜ አርባዎቹ መጨረሻ እና ሀምሳዎቹ መጀመሪያ ላይ ለእኛ ለቤተሰባችን እንደ እንደ ኩራት የምናየው ወንድማችን ነበር እና ከዛም ደግሞ ትንሽ ቆይቶ ወደ ግሪክ ሀገር ቴዎሎጂ ለሃይማኖት ትምህርት በኢትዮጵያ ኦርቶዶክስ ቤተክርስቲያን በኩል ወደ ግሪክ ሀገር ተልዕኮ እዛ ይማር ከሸፉ ብዙውን እድሜውን በምርምር እና በትምህርት ያሳለፈ ምሁር ነው እና ቲፒካሊ የአውሮፓ ተማሪ ነው። በዘመኑ እንግዲህ ብዙ የኢትዮጵያ ወጣቶች ወደ ውጭ ሀገር ሄደው የሚማሩ ብዙም ስላልነበሩ ከዛ ውስጥ ብሉን አግኝቶ እሱ ወደ ውጭ ሀገር ሄዶ ተምሮ ሲጨርስ ፈረንሳይ ሀገር ደግሞ ሶርቦ ገብቶ እዛ የሊትሬቸር ትምህርት ተምሮ ከዛ ግራጁዌት አድርጓል። እዛው ትምህርት ቤት ደግሞ ስለዚህ ስለ ሊትሬቸርን ኢስላሞሎጂ የተማረ ሰው ነበር እና ከዛም ከትምህርቱ በኋላ ተመልሶ በቀጥታ ወደ ኢትዮጵያ አመጣም ዛ ሚድል ኢስት ውስጥ ብዙ ቦታ ከዚ ከትምህርቱ ጋር በተያያዘ ብዙ ስራ በምስያደርግ ነው ሰው ነው ስራ የነገር ትንሽ ቆይቷል እስከ ራሽያ ድረስ ሄዶ ከዚህ ከሃይማኖት እና ከፕሬሽር ጋር በተያያዘ ብዙ ሲያጠና የኖረ ወጣት ነበረ። በዘብሎ መልካም ዶክተር ጌቴው ደርሶ ነው የምመጣው። ቀደም ብዬ በመግቢያው እንደጠቆምኩት ተማሪያቸው ነበሩ ኋላም እዚያው አዲስ አበባ ዩኒቨርሲቲ አብሮ የመስራት ምድል ገጥሞታል። ያጠኑት ትምህርት መምህሮ ጋር ተመሳሳይ ሙያ ነው ያለዎት። በስነ ጽሁፉ አለም በርካታ ስራዎች እንዳበረከቱት ሁሉ የመምህሮን ስራዎችም የመመልከት ስራቸውንም የሚመለከት መጽሐፍ ለማሳተምም ጥረት አድርገዋል። ምናልባትም አቶ ሴፉ መታፈሪያን በቅርበት ከሚያውቋቸው ሰዎች አንዱ ይመስሉኛል። የህይወትንም የሙያውንም አጋጣሚዎች እያነሳሳን ያጫውቱናል። ቀደም ብዬ ከጠቆምኩት ማስታወሻው ለማሳተም ከገለጹት እንደርደረ ገጣሚ መምህርና ፎክሎሪስት ሰይፉ መታፈሪያ ፍሬው በኢትዮጵያ ውስጥ አንቱ ከሚባሉ አንጋፋ ምሁራንና ስመጥር ገጣሚያን መካከል አንዱ ናቸው ይላል፣ በመንደርደሪያው ሀሴ 2003 ዓ ም ድረስ የነበሩትን ስራዎቻቸውን ያሳለፉትን ህይወትም ጨረፍ ያደርጋል። እስኪ የተማሪነት ግንኙነትን እናስቀድም። እሺ። በጣም አመሰግናለሁ አሉላ ለዚህ ለሰጠኝ ብል እንግዲህ አቶ ሰይፉ ለእኔ እጅግ በጣም የማከብራቸው የቀለም አባቴ መምህሬ፣ በኋላም ደግሞ ከአዲስ አበባ ዩኒቨርሲቲ ተመርቄ እዛው በኢትዮጵያ ቋንቋዎች እና ስነ ጽሁፍ ክፍል ረዳት ምሩኮኜ እንድሰራ እሳቸው ያስተምሩ የነበሩትንም ኮርስ ፎክሎር ወይም ስነ ቃል የሚባለውን እንዳስተምር ስቀጠር እንደ ስራ ባልደረባ በኋላም ደግሞ በጣም ተቀራርበን እጅግ በጣም የማከብራቸው ወዳጄ ናቸው ጋሽ ሰይፉ። እጅግ በጣም የማደንቃቸው ከእሳቸው እጅግ በጣም ብዙ ነው የተማርኩት። ከሁለተኛ ዓመት ከአራተኛ ዓመት ድረስ እንግዲህ በኢትዮጵያ አቆጣጠር ከሰባ ስምንት እስከ ሰማንያ ዓመተ ምህረት ድረስ ማለት ነው። እያንዳንዱ ተማሪ አንድ ፕሮፌሰር፣ አንድ አማካሪ ይሰጠዋል እና የእኔ የአካደሚክ አድቫይዘሬ ወይም አማካሪ ነበሩ የእሳቸውን ኮርስ አራተኛ ዓመት ሆኜ ነው ስነ ቃል ወይም ፎልክሎር የሚባለውን ትምህርት የተማርኩት። ከዚያ በኋላ ግን ከተመረቅን በኋላ ይሄንን ኮርስ እንዳስተምር ብዙ የረዱኝ በትምህርቴ፣ በሕይወቴ፣ በስራዬ፣ በአካዳሚያዊ ጥረቴ ሁሉ እጅግ በጣም የማደንቃቸው በግልጽና በትህትና ያስረዱኝ፣ ያስተማሩኝ፣ የመሩኝ ትልቅ መምህር ናቸው። የመንግስት ለውጥ ከተደረገ በኋላ በኢህአዴግ ዘመን ከአዲስ አበባ ዩኒቨርሲቲ ከስራቸው ከተባረሩት ከአርባ ሁለቱ ፕሮፌሰሮች እና ከፍተኛ ምሁራን መካከል አንዱ እሳቸው ነበሩ። ከዛ በኋላ ነው የበለጠ ወዳጅነታችን የጠነከረው። ለብዙ ዓመት እንደ ቤቴ ብለው የሚያዩትን የምርምርና የጥናት መስሪያ ቤታቸውን አዲስ አበባ ዩኒቨርሲቲም ብዙ የጻፉበትን ያስተማሩበትን በዛን ጊዜ እንዲለቁ ሲደረጉ በጣም አዝነው ነበር። እና እኔም ከጎናቸው ሆኜ ሕይወታቸውንም የማየት እድል ያጋጠመኛል ጊዜ ነው። የግል ሕይወታቸውን ቤተሰባቸውን የበለጠ የማወቅ እድል ያገኘሁት በዛን ጊዜ ነው። እና ለተማሪዎቻቸው እጅግ በጣም የሚያዝኑ፣ እጅግ በጣም ሩኅሩኅ ተማሪዎቻቸው ወደ ራሳቸው ሰብና ሄደው የአካባቢያቸውን፣ ባህላቸውን፣ ስረ መሰረታቸውን ቱፊቱን በደንብ እንዲያጠኑ እንዲያውቁ፣ እንዲመረምሩ የሚያበረታቱ እንደው በሳቅና በጨዋታም ሁሉ እያዋዙ የሚያስተምሩ በጣም ትልቅ መምህር ነበሩ ጋሽ ሰይፉ። መልካም ዶክተር ጌቴ እንግዲህ በተማሪነት ብቻ ሳይሆን መንገድ እንደሚያሳይ የቀደመ ታላቅ የሚያሳይበትን መንገድ በቅርብ የመከተል እድልም እንደነበሩት ገልጸዋል። ኋላ ላይ ታዲያ አብሮ የመስራት እድል ነበርና ስራዎቻችሁንም እንግዲህ እንደ መምህር ግራና ቀኙን ይነግሩናል። በዚያ አስቸጋሪ ባሉት ከአዲስ አበባ ዩኒቨርሲቲ አርባ ሁለት ከፍተኛ ምሁራን ስራቸውን ባጡበት ጊዜ የነበሩ አጋጣሚዎችንም ያጋሩናል። መለስ ብዬ አንዳንድ ጥያቄዎች ጠይቃለሁ እንድትቀባበሉ ወደ ጀኔራል መስፍን ልሄድ። ጀኔራል መስፍን ቀደም ብለው ከልጅነት እስከ እውቀት የሄዱበትን መንገድ በዝርዝር ነው ያጫወቱን። ከልጅነትም አብረው የማደግ ዕድል አላገኙም። ወደ አዲስ አበባ መጥተው ነው የተማሩት። ኋላ ላይም እሳቸውም እርሶም በስራ ህይወት የምትጠመዱበት ሁኔታ የተፈጠረ ይመስለኛል። ግን ሲያገኟቸው የቆየም ቢሆን ስትገናኙ እንደ ወንድም ምን አይነት ወንድም ነበሩ? የእርሳቸውን ማንነት የሚያሳዩ ጎልተው የሚታዩ አጋጣሚዎችም ከነበሯችሁ ጨምረው ቢያጫወቱን። ወል ጋይሴቱ በተፈጥሮው በጣም ጨዋ የሚባለው አክባሪ እና በጣም ዲሲፕሊን የሆነ ሰው ነው እና ሪፋይን የሆነ ሰው ነው። ለሰው ልጅ ብዙ ፍቅር ያለው ሰው ነው። እንግዲህ በዚህ ባህሪው የሚቀርቡት ሰዎችም ብዙ ናቸው። እሱም ደግሞ ሰውን የማቅረብ እና በሰው ጋር በቀልድም በቁም ነገርም መቅረብ የሚችል በጣም ሚዛናዊ የሆነ ስብዕና የነበረው ሰው ነው። ከእኔ ጋራ መቼስ በተገኘው አጋጣሚ ሁሉ እኔ ወታደር ሆኜ በየቦታው የምባልን ስለሆነ ከሱ ጋር እንደምንፈልገው ወንድማማችነታችን እንዲተቀራርበን ብዙ ጊዜ ያሳለፍንበት እድል አላገኘንም። የሆነ ሆኖ በተገኘው አጋጣሚ ሁሉ የቤተሰብ ሥራችንን ለመወጣት ብዙ ምጥር ነበረ። በተለይ በሱ በኩል ይሄ ያው እንግዲህ ብዙም የተመቻቸ ህይወት ምስላ ያለውበት ቦታ ሁሉ መጥቶ ይፈልገኛል፣ ያገኘኛል፣ እንጫወታለን። ቀልድ የሚያቅሰው ነው። ብዙ ጠያቂ ነው፣ ብዙ ይጠይቃል። እና ልባዊ ፍቅር ያሳየኝ ታላቅ ወንድሜ ነው። በሴም ታይም በጣም ስነ ስርዓት ያለው እና በተለይ ለእውቀት ለትምህርት ሰውንም ለመርዳት ለማስተማር ከፍተኛ የሆነ ፍላጎት እና ፋሽን የነበረው ሰው ስለሆነ እኔም ይሄንን ባህሪውን በጣም ወድለት ነበር። ይሄንን እንደ ቁም ነገር ይዤ በህይወቴ በውትድርና ህይወቴ ውስጥም ይሄንን የጨዋነት ባህሪውን ዋጋ ሰጥቼ እከተለው ነበር እና በዚህ በዚህ ብዙ መቀራረብ ነበረም እሱ ቤተሰቡ ውስጥ ሚስትም ሲያገባ እስኪውጭም ሲሆን ያው በቅርብ እንገናኝ ነበር እንግዲህ በሴፉ እንደ ቤተሰብ እንደወንድም ወንድም ከኔ ጋር ብቻ ሳይሆን ቤተሰቦች በሞላ አረንጌ ብዙ አሉ። ከነሱም ጋር ሁሉ በጣም ጥሩ ና ሰላማዊ የሆነ ጥሩ ፍቅር ያለው ግንኙነት ነበረው። በጣም ሰው አክባሪ ነው። ከሁሉም ቤተሰቦቻችን ጋራ በጣም በሚወደድ መንፈስ ነበር ቅርበት ነበረው። መልካም። ወደ ዶክተር ጌቴ ከመመለሴ በፊት ጄኔራል መስን በአጭሩ የሚመልሱት ጥያቄ ላስከተል። ቀደም ብለው አቶ ሰይፉ በወጣትነት እድሜያቸው በተለያዩ ሀገሮች ከፍተኛ ትምህርታቸውን ሲከታተሉ የነበረውን አጫውተውን ነበር። ወደ ኢትዮጵያ ከተመለሱስ በኋላ በዚያ በወጣትነት እድሜ በተለያዩ ሀገሮች ተዘዋብረው ትምህርታቸውን ሲከታተሉ ከቆዩ በኋላ በመጨረሻው ወደ ሀገር እንደተመለሱስ ምን አይነት ስራ ላይ ተሰማሩ? ቤተሰባዊውንም የመጀመሪያዎቹን አመታት የስራ ህይወታቸውንም እስኪ የሚያስታውሱትም ደግሞ በአጭሩ ያጫውቱን። እንግዲህ ትምህርቱን ጨርሶ ያለውንም ምርምር ጨርሶ ወደ ኢትዮጵያ ከተመለሰ በኋላ ለትንሽ ጊዜ የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ለመስራት ሞክሮ ነበረ። ግን እዛ ያለው የስራ ሁኔታ ትንሽ መግባባትም ስላስቸገሩ ይመስሉ ትቶ ወደ መምህርነት ስራ ውስጥ ተሰማራ። ለሀረር መጥቶ እዛ አንድ ትምህርት ቤት እያስተምር ነበረ። ጥሩ ነበረ ዘመኑ። ማለት ምንድነው ብዙም የተማረ ሰውም ባይኖር በዛ አካባቢ በሀረር አካባቢ የነበረው የትምህርት ሁኔታ በተለይ ከዚህ መንፈሳዊ ትምህርት ጋር የተያያዘ ብዙም እንቅስቃሴ ስላልነበረ ያንን ኢንፍሉንስ ለማድረግ ብዙ ጥረት አድርጓል። እሱ አንድ የተቋቋመ የዚህ የመንፈሳዊ ትምህርት ቤት ነበረ፣ እዛ ውስጥ ብዙ ስራ ሲሰራ፣ ብዙ ሰው ሲያስተምር ቆየው። ከዛ እንግዲህ የዚህን ትምህርት ትቶ ወደ አዲስ አበባ መጥቶ አዲስ አበባ እንዲሁ አንዳንድ ሀይ ስኩሎች አስተምሯል። ከዛ አዲስ አበባ ዩኒቨርሲቲ የቋንቋ ፋካልቲ ውስጥ እዛ አስተማሪ ሆነ እና ጊዜ ብዙ ተማሪዎችም ብዙ የምርምር ጊዜም ያሳለፈበት ጊዜ ነው። መልካም እዚህ በቋንቋ ምርምር ብዙ ነው የሰራው። ምናልባት ወደኋላ ልናነሳው እንችላለን። የልጅነት ዘመኑ በሞላ ሲሪየስ ስራ የሰራበት ጊዜ ነው። ይሄ ለማለት መልካም። ዶክተር ጌቴ ወደ እርሶ ልመጣ ነው። እስኪ አሁን ደግሞ ምሁራዊ አስተዋጽኦቻቸውን ወይም ቸውን ስራዎች እንመልከት። እንደ ምሁር በርካታ መጽሐፍት ጽፈዋል። የጥናት ስራዎቻቸው መጠነ ሰፊ መሆናቸውን ተረድቻለሁ። በክህሎትም ደረጃ የበርካታ ቋንቋዎች አዋቂ ናቸው። በእርሶ ጽሁፍ ላይ እንኳን እንደተመለከትኩት ከሀገር ውስጥ አማርኛ፣ ግዕዝ፣ ኦሮምኛ፣ ሶማልኛ ይናገራሉ። ቅድም በጀኔራል መስፍን እንደተገለጸው በርካታ የዓለም ክፍሎች የመዘዋወር እድል እንደነበረው ሰው የተለያዩ ባህሎችን እንዳጠና ሰው አረብኛ፣ ፈረንሳይኛ፣ እንግሊዝኛ፣ ግሪክኛ፣ ላቲን፣ ጣሊያን እና በመጠኑም ጀርመንኛ እንደሚናገሩ ጽፈዋል። በዚያ ላይ በቃላት ፈጣሪነታቸው ነው የሚታወቁት። ብዙ ቃላትን ይፈጥራሉ። እስኪ በሙያው ረገድ እንዴት ይገልጿቸዋል እንደ መምህርም ጥናታዊ ስራዎቻቸውንም በቅርበት የመከታተል እድል እንደነበረው ሌላ ምሁር? እሺ፣ ይሄ በጣም በጣም ጥሩ ጥያቄ ነው። ጋሽ ሰይፎ እንግዲህ ምናልባት የመጀመሪያው ኢትዮጵያዊ የፎክሎር ባለሙያ ናቸው ብዬ መናገር እችላለሁ። ካርቱም ዩኒቨርሲቲ ተምረው ነው እዛ በጣም በታወቀው የእስያና የአፍሪካ ጥናት ተቋም ውስጥ የፎልክሎር እና የባህል ጥናት ትምህርታቸውን ከሀረርጌ በዛን ጊዜ ኦሮምኛ ልዩ ልዩ ግጥሞችን ሰብስበው አጥንተው ተርጉመው ነው የተመረቁት። በዛን ጊዜም በካርቱም ዩኒቨርሲቲ የአማርኛ ቋንቋ መምህር ነበሩ እና እንዲህ አይነቱ ጥናትና ሙያ በማይታወቅበት ጊዜ በአዲስ አበባ ዩኒቨርሲቲ የስነቃል ወይም በእንግሊዝኛ ኦራል ሊትሬቸር የሚለውን የህዝቡን ህይወት ግልጥ አድርጎ የሚያሳየውን የባህል መንፈሳዊ፣ ቁሳዊ የሆነውን ቅርስ እንድናጠና ያደረጉን፣ ያስተማሩን እሳቸውን በጣም ብዙ መጽሐፍትን የጻፉ ሙያው ራሱ ለፎክሎር መዝገበ ቃላት ሁሉ ሙያዊ ቃላት ያዘጋጁ፣ ብዙ አዳዲስ ቃላትን የፈጠሩ፣ በስነ ጽሁፍ፣ በስነ ግጥም ትምህርትና ሙያ ውስጥ ብዙ ተማሪዎችንና ምሁራንን የረዱ ቃላትንና ጽንሰ ሀሳቦችን ፈጥረው በስራዎቻቸው በሙያዎቻቸው ያበረከቱ ታላቅ ገጣሚ ታላቅ ሊቅና ምሁር ናቸው። እንግዲህ የፎክሎር ተመራማሪ እንደ መሆናቸው መጠን ኢትዮጵያንም ዞረው ያውቋታል። ባህሉን፣ ቋንቋውን፣ ሕዝቡን ተማሪዎቻቸውንም እንዲሁ እየጠየቁ ቅደም ጀነራል እንዳሉት በትህትናና በጨዋነት እየጠየቁ በጣም ብዙ ጥናት አድርገዋል። ብዙ ስራዎቻቸውን በተለያዩ ዓለም አቀፍ ጆርናሎች ላይ አሳትመዋል። በጣም በጣም ረዣዥም ስራዎችን በጆርናል ኦፍ ኢትዮጵያን ስተዲስ በኢትዮጵያ ጥናት መጽሔት ላይ ለምሳሌ የባሪያ ስም በአማራው ባህል የሚለውን ጥንታዊ ባህል በጣም በስፋት የገለጹበት በግጥሞቻቸውም ደግሞ እንደዚሁ እጅግ ውብና ድንቅ የሆኑ የህይወት የኑሮ ረቂቅ የሆኑትን ሌላው ሰው ሊታዘባቸው የማይችሉትን የሰብ እና እና የእንቅስቃሴ ሁኔታዎች በግጥሞቻቸው እጅግ ውብና ድንቅ በሆኑ ቃላት ጥፈው ደርሰው ያሳተሙ ታላቅ ገጣሚና ምሁር ናቸው። ለምሳሌ በቃል ፈጠራ ጥበባቸው ራሳቸውም ይናገራሉ። በብዙዎቹ ግጥሞቼ ውስጥ ተውሼ፣ ፈጥሬ ወይም ጨፍልቄ የምጠቀምባቸው አማርኛ ቃላት አንባቢን ላያስደስታቸው እንደማያስደስታቸው አውቃለሁ። የግጥም አጻጻፍ ስልቴ አስገድዶኝ ነው። ይህን ማድረጉ ደግሞ ለአማርኛ ቋንቋ ዳብሮት ያለኝን ጉጉት ያረካልኛል ብለው ይጽፋ ጽፈዋል እና ከሰባዎቹ ከሰማንያዎቹ ጀምሮ ብዙዎቹን ሳይንሳዊ ወይም ሙያነክ የሚባሉ ቃላትን ለምሳሌ መጣጠስ የሚለውን፣ መተየብ ትየባ የሚለውን፣ ሌሎችንም ለምሳሌ በዩኒቨርሲቲ አካባቢ ያሉትን ቃላት በጥናትና በምርምር ወደ አማርኛ በመተርጎም ግሎሰሪ ወይም ሙዳዬ ቃላት በሚል ርዕስ አዘጋጅተው ለተማሪዎቻቸው፣ ለምሁራን ያቀረቡ ትልቅ ምሁር ናቸው እና የቋንቋ ችሎታቸው ለአማርኛ ቋንቋ መዳበር ለዘመናዊ የአማርኛ ቋንቋ መዳበር እጅግ ከፍተኛ አስተዋጽኦ አበርክቷል። ይህንንም በጽሁፋቸው፣ በስራዎቻቸው፣ በረዣዥም መግቢያዎቻቸው ላይ በስፋትና በግልጽ ለአንባቢዎቻቸው ጽፈዋል፣ አጋርተዋል እና በአለፉት አርባ ሃምሳ ዓመታት በአማርኛ ስነ ግጥም በአማርኛ የግጥም አይነት ላይ ለየት ያለ አጻጻፍንም በማቅረብ በማስተዋወቅ ለተማሪዎቻቸው፣ ለምሁራን እና ለኢትዮጵያ ስድስት እጅግ ድንቅ እና ብርቅ የሆኑ ስነ ግጥም መጽሐፍትን አሳትመው ትተውልን ያለፉ ትልቅ ባለቅኔና ጣሚ ናቸው። ጋሽ ሰይፉ መልካም ዶክተር ጌቴ፣ በተለይ የቃላት ፈጠራ ክህሎታቸው በብዙ ስራዎቻቸው የታየው ምን ያህል በሺህ ዘጠኝ መቶ ሰማንያዎቹ ዩኔስኮ ባዘጋጀው ፕሮጀክት የሳይንስና ቴክኖሎጂ የቃላት ስያሜና ትርጉም ስራ ላይ በእርሶም ጽሁፍ ላይ ተጠቅሷል። በብዙዎች የሚነሳ ትልቅ ጊዜ ነው። በአማካሪነትና በዋና ተሳታፊነት አስተዋጽኦ ማበርከታቸው ተጠቅሷል። በተባራሪ ለምናውቅ ለአንዳንዶቻችን እንኳን እንዴት አድርገው እነኚህ ቃላት ተገለጹ የሚያሰኝ ምክንያቱም ቃላት ብቻ ሳይሆኑ ጽንሰ ሀሳቡንም ማስተዋወቅ ይጠይቃልና የቋንቋውን ችሎታ ብቻ ሳይሆን፣ የነገሩን ስረ መሰረት መረዳትም ይጠይቃልና የሚያስታውሱት ነገር ካለ አድማጮች በቅርቡ ከዚህ ዓለም በሞት የተለዩንን አቶ ሰይፉ መታፈሪያ ፍሬውን ሕይወትና ሥራ ለመዘከር ከእንግዶቻችን ጋር ያደረግነው ቃለ ምልልስ ሰፋ ያለ ነው። ሙሉን ዝግጅት ከድረ ገጻችን እና ከማኅበራዊ ገጾቻችን ላይ እናኖራለን። ለአሁኑ ግን እንግዶቻችንን ታናሽ ወንድማቸው ብርጋዴር ጀነራል መስፍን ሀይሌ እና ዶክተር ጌቴ ገላይን ለጊዜያቸው እናመሰግናለን። እግዜር ስጥልን። ለአቶ ሰይፉ ቤተሰቦችና ወዳጆችም መጽናናትን እንመኛለን። አድማጮች አሁን የመጽሐፍት ዓለም ወግ ነው። ተከታዩ ለጸሐፊያን፣ ለተርጓሚያንና ለአርታያን ለአማርኛ አጻጻፍ መመሪያ ይሆን ዘንድ የተዘጋጀ አዲስ መጽሐፍ ነው። ሆሄያተ ጥበብ የመጽሐፉ ርዕስ ነው። ሞክሼ ሆሄያትና ዋህደ ድምጸ ፊደላት መጽሐፋቸው ይበልጥ ትኩረት ያደረገባቸው ጭብጦች ናቸው። ስነ አመክንዮ፣ የሙግት አደረጃጀት፣ አገማገም እና አሰናዘር የሚል መጽሐፍ ደርሰዋል። የመንፈሳዊ ትምህርት መማሪያ መጽሕፍቶቻቸውን ጨምሮ 19 መጽሐፍትም ለንባብ አብቅተዋል። ዶክተር ተስፋዬ ሮበሌ ይባላሉ። መጽሐፋቸውና ዛሬ ዛሬ በአማርኛ አጻጻፍ በስፋት በሚስተዋሉ ግድፈቶች ዙሪያ አወያይተናቸዋል። ወደ ቅንብራችን እንውሰዳችሁ። ዶክተር ተስፋዬ ሮበሌ በቅድሚያ ለጊዜው አመሰግናለሁ። እኔም ስለሰጠኝ እድል በጣም አመሰግናለሁ። ከንባባችን ፍጥነት እየቀደሙ ይኸው በአጭር ጊዜ ልዩነት በሌላ መጽሐፎ መልሰን ተገናኝተናል። ስነ አመክንዮ በሚል ርዕስ የደረሱት መጽሐፎ ዙሪያ ከተነጋገርን ምናልባትም አንድ አመት ቢሆን ነው። ዛሬ ታዲያ ሆሃያተ ጥበብ ለጸሐፊያን፣ ለተርጓሚያን እና ለአርታያን በሚል ርዕስ በአማርኛ ጻጻፍ ጎልቶ ለሚታዩ ግድፈቶች የሚበጁ መላዎችን ያዘለ አዲስ መጽሐፍ ይዘው ብቅ ብለዋል። የሞክሼ ሆሄያትና የዋህደ ድምፅ ፊደላትን አጠቃቀምም ይተነትናል። ምንድን ናቸው የሚለውን ጨምሮ በዝርዝር እንመለከታለን። ከዚያ በፊት ግን ዋናውን ነገር ብናስቀድም፣ በጽሑፍ እንደምናየው ሁሉ በአማርኛ ንግግር ውስጥም እንዲሁ የበረቱ ችግሮች ይታያሉ። በመጽሐፉ መግቢያ ያሰፈሩትን አንድ ሀሳብ ላስቀድምና ቀደምት አበው በብዙ ጥንቃቄ ስርዓትና ደርዝ የተለሙለት አማርኛ ባለማወቅ እየረከስና እየተበረዝ ነው ማለት ይቻላል፣ ይላሉ ዶክተር ተስፋዬ። የእርስን ትዝብት በማስቀደም ወደ ውይይታችን ምንዘልቅ ለመሆኑ ምን ታዘቡ? እኔም ማየው ችግር እንዲሁ በደርባባው ሶስት መሰረታዊ ችግር ነው የሚታየኝ። አንደኛ፣ የሰዋሰው ችግር ነው። ሰዎች የትጋ ጠቃሽ አመልካች መጠቀም እንዳለባቸው የትጋ መስተዋደድ መስተዋደዱ ከጠቃሽ አመልካቹ ጋር መሄድ እንዳለበት ስርዓተ ነጥብን በተመለከተ የት ጋ ነው ነጠላ ሰረዝ፣ የት ጋ ነው ድርብ ሰረዝ፣ የት ጋ ነው አራት ነጥብ የሚለውን ነገር ያለማወቅ። ሌላው ደግሞ ሞክሼ ሆያት፣ ምናልባት አራተኛ ካደረግነው ነው ደግሞ ዋህደ ድምፅ ፊደላትን ወይም በእንግሊዝኛ ዲፕታንግስ ወይም ደግሞ አለቃ ኪዳን ወልድ ክፍሌ እንደሚሉት ሊቃሎች እንደሚሏቸው እነሱን የት የት ጋ ነው መጠቀም ያለብን የሚለውን ነገር እኔ እንኳን አማርኛ የባልተማረ አማርኛ ተምረዋል የተባሉ ሰዎች ላይ በጣም ትልቅ ችግር ነው የሚታየው። ከዚህ የተነሳ ነው አንዳንድ ጊዜ እንደው ምንላለው አማርኛ ባለቤት የሌለው ቋንቋ ሆኗል ማለት ነው። ጊዜ ምንድነው የሚያደርገኝ እና እኔ ለምን እንደሆነ አይገባኝም። ኮሌጅ ገብተው እንኳን የተማሩ ሰዎች ቅድም ያልኳቸውን አራት ነገሮች ጠብቀው በደንብ ሲጽፉ አላይ። ከሰው ሰው መጠኑ ይለያያል። አንዳንድ ሰዎች ላይ ብዙ ችግር ታያለህ። አንዳንዱ ሰው ላይ ደግሞ ብዙ ችግር ላታይ ትችላለህ ግን ችግር በየቦታው ነው የሚታየው እና እኔ ይሄ ነገር ወደ መሰረታዊ ነገር መመለስ ያለብን ይመስለኛል። እንግዲህ ይሄ ለምን ሆነ? ለምንድነው አማርኛ በዚህ መጠን ተዝረብርቦ የወደቀው የሚባል ከሆነ እሱ እንግዲህ ብዙ ጥናት ይፈልጋል። እኔም በዛ ነገር ላይ ጥናት ስላላካሄድኩኝ ጥሩ መልስ ስላልሰጥ እችላለሁ። ግን ምናልባት ችግሩን የአንድ ብቻም ነው ብዬ አላ ብዙ ገባር የሆኑ ነገሮች በአንድ ላይ ተደምረው የድምር ውጤት ነው አሁን የደረስንበት ውድቀት ብዬ ነው የማስበው። መልካም ዞሮ ዞሮ ግን መመለስ ይቻላል። መነሳት እንችላለን ብዬ ነው ብለው። መልካም መመለስ ይቻላል። ጥሩ ተስፋ ይመስለኛል። እንዲህ እርስዎ የጻፉትን አይነት መጽሐፍ ችግሮችን መታዘብ ያስቻሉ፣ በኋላ ላይ ስለ ራስዎ ሲነግሩን ይበልጥ ያስረዱናል። እርስዎ ጥናቶ የአማርኛ ስነ ጽሁፍና ሰዋሰው ያለመሆኑን በመጽሐፎ ይናገራሉ። ነገረ መለኮትና ፍልስፍና ነው ያጠኑት። ይሁንና አሳስ ቦት ቀደም ብለው ያነሷቸውን ትዝብቶች ጨምሮ ይህን መጽሐፍ ለመጽሐፍ የደረሱበት ቦታ ተገኝተዋል። ዶክተር ተስፋዬ የመጽሐፎን ይዘትና ዓላማ የሚመለከቱ ጥቂት ቁም ነገሮችን ለአድማጮች ብናጋራ ወህያተ ጥበብ ለጸሐፊያን ለትርጓሚያንና ለአርታያን የተሰኘው መጽሐፎ ቅድም በመግቢያው ያስተዋወቅኩት ትኩረት ያደረገበትን ዋና ነገር ለአድማጮች ቢያካፍሉ። ለወጣት ትርጓሚያንና አርታውያን፣ ጸሐፊያን የሥነ ጽሑፍ ስልጠና የማንሰጠው ለምንድን ነው የሚለው አሳብ በልቤ እንዲወለድ ምክንያት ሆኑ ያሏቸውን ገጠመኞች የሚያነሳሉ። ለመጽሐፎ አሳብ መጠንሰስ መነሻው ምን እንደነበረ ይንገሩን። ምክንያቱ ሁለት ነው ነው ምለው አንደኛው በአንድ ወቅት የእንደኛ ማህበር አለ፣ ኢትዮጵያ ውስጥ ያለ ትልቅ ማህበር አለን። በየማህበሩ ሰዎች አሰብን መጽሐፍ ለማስተርጎም፣ የእንግሊዝኛ መጽሐፍ ወደ አማርኛ ማስተርጎም ፈለግን እና ሰዋሰውን ሞክሽዋያትን ሥርዓትን እጥብን ዋህደ ድምፅ ፊደላትን ጠብቆ የሚተረጉም ሰው ይገኛሉ ብለን ፈለግን እና ማግኘት አልቻልንም። አንድ ሰው አግኝተን ነበር፣ እሱም ደግሞ ከስራ ብዛት የተነሳ ያው ስራው ሊሰራ አልቻለም። ይሄ ነገር ከምን አሳደረብኝ፣ እኔ ለምን ወጣት ጸሐፊያንን ለምን አላሰለጠንም የሚል ነገር በልቤ እንዲያደርግ ምክንያት ሆነ። ይሄ አንደኛው ነው። ሁለተኛው ምክንያት ግን እዚህ አትላንታን የምኖረው አትላንታ ከተማ ውስጥ ነው። የአትላንታ ኮሚኒቲ ማህበሩ ግብዣ አቀረበልኝ ለምን አማርኛ አታስተምረንም ብሎ ጠየቀኝ። እዛ በጣም ብዙ ሰዎች አማርኛም በኮሌጅ ደረጃ የተማሩ ሰዎች በእኔ ክፍል ለመገኘት ፈቃደኛ ሆኑ እና ያን ወጥ ነው እንግዲህ ተሰብስቦ ወደ መጽሐፍነት የተቀየረው ማለት ነው። ስለዚህ በሌላ አነጋገር እኔ አስቤ ሳይሆን ግን እግር ጥሎኝ ማለት ነው እናቴ ምን ትላለች? ሰው ሰው የሚውለው እግዚአብሔር በዋለበት ቦታ ነው ትላለች። እና እንግዲህ እግዚአብሔር የዋለኝ ቦታ ነው ብዬ ነው ምለው ሰው ሰው ባለ ግን ፍላጎቱ አለኝ ፍቅሩ አለኝ። አማርኛ ያው ደግሞ አፍ የፈታሁበትም ቋንቋ ነው እናት ቋንቋዬ ነው እሱ ነው። እርስ በትህትና አማርኛ አለማጥናትን እንደ እንደጎላ አድርገው ይንገሩን እንጂ በርካታ መጽሐፍት ጽፈዋል ስነ መለኮት ያጠኑትን ሃይማኖታዊ ይዘት ያላቸውን ጨምሮ አስራ ዘጠኝ መጽሐፍት መድረሱን ተረድቻለሁ። ቁጥራቸውን በእርግጥ አውቀው ነበር በርካታ መጽሐፎች ነው ማይቻለሁ። ዶክተር ተስፋዬ ቀደም ብለው ጠቆም እንዳረጉት በጋዜጦችና መጽሔቶች ላይ አርታያን ሆነው የሚሰሩ፣ መጽሐፍት ያሳተሙ፣ ተውኔት የደረሱ በአማርኛና በውጭ ቋንቋዎች በአዲስ አበባ ዩኒቨርሲቲ የመጀመሪያ ድግሪያቸውን የወሰዱ ሁሉ ላሉበት ነው። ይሄን ስነ ጽሁፍ ስልጠና እርሶ የሰጡት፣ ታዲያ ቀደም ብዬ እንዳልኩት በትህትና ስተማር ሁንድል ሳይሆን ተማር ሁንድል ያደርገኛል ይሉናል በመጽሐፎ። እነኚህ አማርኛ ያጠኑ እንደ ትምህርት የተማሩት ራሳቸው ፍላጎት ኖሯቸው እንግዲህ እነሱንም ቀናነት ያሳያል ለማወቅ የተሻለ ለመረዳት ያላቸውን ፍላጎት። ነገር ግን የአማርኛ አጠቃቀሙን በኋላ የምናነሳቸውን ጉድለት ስር መስደድም የሚያሳይ ይመስለኛል። በእርግጥ መማር ያለብን ብዙ ስህተቶች በልማድ የሚሰሩበትም ይመስላል። የሚያውቁ ሰዎች የሚጽፉ ሰዎችም ጭምር እርሶ ምን ይላሉ? እኔ የት ጋር እንደተበላሸ በእውነት አላውቅም። ግን ከፍተኛ ሆነ ብልሽት እንደገጠመን ግን አምናለሁ። ምክንያቱም እንዲህ አንድ ሰው ኮሌጅ ገብቶ አማርኛን ተምሮ እንዴት ነው በጣም የተዝረከረከ ነገር ሊጽፍልን የሚችለው? እንዴት ነው ሰዋሰውን የማይጠብቀው? እንዴት ነው ስርዓተ ነጥብን የማይጠብቀው? እንዴት ነው ዋህደ ድምፅ ፊደላትን ወይም ሞክሼ ሆሄያትን የማይጠብቀው? እኔ በእውነቱ አይገባኝም። እኔ ስርዓተ ትምህርቱ ምን እንደሆነ አይገባኝም። በእውነት በእውነት እና እኔ በጣም መሰረታዊ የሆነ ነገር የተማሩም ሰዎች ላይ አያለሁ። አሁን በጣም ትልልቅ ጸሐፊያንም ራሱ ላይ በጣም ትልልቅ ብዙ ችግሮች ይታያሉ እና የሆነ ቦታ ላይ ስህተት ተፈጥሯል ብዬ ነው የምለው። ግን ያ አንድ ጥናት ይፈልጋል። ዝም ብሎ እኔ እንትን ብል የመስኩን ምሁራን ላስቀይማቸው እችላለሁ። ግን ምንድን ነው የማምነው እኔ በግሌ ትልቅ የሆነ ብልሽት ገጥሞናል። አማርኛን በተመለከተ ትልቅ ትልቅ ትልቅ የሆነ መሳከር ገጥሞናል ብዬ አስባለሁ። አሁን ለደረስንበት እንትን ያ ነው። አማርኛ በጣም ወግ ያለው እኔ ባጠናሁት በግሌ ነው እንግዲህ ያው እንደምታውቀው ያጠናሁት ባጠናዋቸው ነገሮች በጣም ስርዓት ያለው ቋንቋ ነው። አሁን እንደምታውቀው ሞክሼ ሆሄያቶቹን ተጠቃቸዋለ። ሶስት ሀዎች አሉን አደለም? ሀሌታ ውሃ አለን፣ ሀመሮ ውሃ አለን፣ ብዙሃን ውሃ አለን። ሁለት ሰዎች አሉን። እሳቱ ሳ አለ፣ ንጉሱ ሳ አለ። ሁለት አዎች አሉን። አይኑ አና አልፋዋ አለ። ሁለት ሰዎች አሉን። ጸሎቱ ሳና ፀሐይ ሳ አለ እነዚህም የት ጋ ነው ጠብቄ የምጽፈው የሚለውን ነገር ሊቃውንቱ በጣም በጥንቃቄ ነው ያደረጉልን። ሁለት ምክንያት ነበራቸው በዛን ጊዜ። አንደኛው ድምፀትን በተመለከተ ሀሌታ ውሃ ያለው ድምፀት ከአምር ውሃ ይለይ ነበረ። ባለፈው ባለፈውን ያሁን የኔ መጽሐፍ በተመረቀበት ጊዜ አንድ አንድ የቤተ ክህነት ሰው እየመጥተው ሲያብራሩልን ነበረ ይህን ነገር። የድምፀትም ልዩነት አላቸው። እኔ ግን በመጽሐፌ የትርጉም ልዩነቱ ላይ ነው ትኩረት አድርጌ የሰራውት። ምክንያቱም አሁን ያለው ትውልድ የእኔ ትውልድ ወይንም የአንተ ትውልድ ድምፀቱን አናቅም። ባሌታ ውሃና በሀመር ውሃ መካከል ወይ በብዙሀን ውሃ መካከል ያለውን የድምፀት ልዩነት ጠፍቶብናል ብዬ አስባለሁ። ቤተ ክህነት አካባቢ ከኛ አንጋፋ ቀደም ያሉ ሰዎች ግን ይህን ነገር የሚያውቁ ሰዎች አሉ። ግን አዲሱ ትውልድ እኔ እየጠፋበት ይመስለኛል። ግን እነዚህን ሆያት የምንጠብቀው ግን ድምፀት ስለጠፋብን እንግዲህ በቃ ምን ተዳይ ብለን ነገሩን እንድንጥለው የሚያደርገን አይደለም። ምክንያቱም ከዛ በላይ የትርጉም ለውጥ የሚያመጡበት አግባብ አለ። ስለዚህ እኔ በመጽሐፌ እንደምታውቀው ወደ ሶስት መቶ ቃላትን ለናሙናነት መርጬ፣ አሁን ይሄን ነገር በአይኑ ስጽፈው እንዲህ ነው ትርጉሙ፣ በአልፋው ስጽፈው እንዲህ ነው ትርጉሙ፣ በሳቱ ስጽፍ እንዲህ ነው ትርጉሙ እያልኩኝ ለማለት ሞክሬያለሁ። ምናልባት አስፈላጊ ከሆነ ለናሙና አንዳንዶቹን ልነግር ይችላለሁ። መልካም፣ አንዳንድ ምሳሌዎችን ቢያሳዩን። እሺ፣ ለምሳሌ ሀላይ ብዬ ብል በብዙሃኑ ሃ ብንጽፈው ሀለየ አሰበ ነው። ሀሊዩ ነቢብና ገቢር እንደሚባለው ማለት ነው። ሀለየ አሰበ ነው። በሐመር ውሃ ከጻፍኩት ግን ሀለየ ዘመረ ነው። ማህሌት የሚለው ቃል ከዛ ቃል ነው የመጣው ማለት ነው። አሁን እንግዲህ ልዩነት ፈጠረ ማለት ነው። በብዙሀን ውሀና በሐመር ውሃ ስጽፈው ትልቅ ልዩነት አለ ማለት ነው። ስብሀት ብዬ ስል በእሳቱ ሰ ስጽፈው ምስጋና ማለት ነው። አደለም ስብሀት የሚልም የሰው ስም አለ። ሌላው ግን በንጉሱ ሰ ስጽፈው ግን ስብአት ማለት ውፍረት ማለት ነው። ጮማ መሆን መጮምየት ማለት ነው። ስለዚህ በሆዬ እንኳን ቅኔ መዝረፍ ይቻላል ማለት ነው። ስለዚህ ያንን ትልቅ ወጋችንን ትልቅ ታሪካችንን ቆርጠን እንዴት ልንጥለው እንችላለን? ስለዚህ ህዝቡን ማስተማር ነው ያለብን ብዬ ላለ ደግሞ እኔ ሙያተኛ ሳልሆን ማለት እኔ ኮሌጅ በብቼ በዚህ ነገር ሳልማር እኔ ይህንን አልማወቅ ከሆነ ሌላው ሰው ማቅበት ምክንያት ምንም ነገር የለም ብዬ ነው የምለው። ስለዚህ እኔ እንደውም ምንድን ነው የምላቸው ለአንዳንድ ሰዎች ለመነሳት፣ እኔ ትልቅ ናሙና ነኝ ትልቅ ሰንደቅ ነኝ ብዬ ነው የምለው ምክንያቱም ተስፋ በግሉ አጥንቶ ይህን ያህል ካወቀ እኛም ማናውቅበት ነገር የለም ብላችሁ እልህ እንድትጋቡኝ የሚያደርጋችሁ ነው እላቸዋል አንዳንድ ሰዎችን። ስለዚህ እኔ ይቻላል፣ በእውነት ይቻላል። ደግሞ ሙያዬንም ያለ ሰው በተለይ ስነ ጽሑፍ የተማሩ ሰዎች ቋንቋ በኮሌጅ በዩኒቨርሲቲ የተማሩ ሰዎች ደግሞ ከኔ በላይም እንኳን ነገሩን ሊያራቅቁት ይችላሉ ብዬም አስባለሁ። ግን መነሳት ይቻላል። እኔ ብዙ አሁን አንዳንድ ሰዎች ብዙ ዝርክርኩ ስልታስገባን ነው ብለው ይከፋቸዋል። አይደለም በጣም ቀላል ነው። በጣም ቀላል ነው። እኔ እንደውም ከመጣን እንዴት ሞክሽ ህዋያትን እንጠብቅ የሚለውም ነገር ላይ መነጋገር እንችላለን። ዶክተር ተስፋዬ ቀደም ብለው ኮሌጅ ሳልገባ ይሄንን ሳላጠና ይሄንን ሀልካወኩ ብለዋል። ቀደም ብለን በመግቢያችን እንደጠቀስ ነው የአማርኛ ስነ ጽሁፍና ሰዋሰው ለማጥናቶ ነው የገለጹት። ስነ መለኮትና ፍልስፍና ያጠኑ መሆኑን ለአድማጮች እንዳናሳስት ለማለት ያህል ነው። የመጽሐፍ አብይ ትኩረት ወደኋላ ለመልሶትና ሞክሺ ሆህያትንና ወሃደ ድምፅ ፊደላት ይላለ። ትኩረት የተነፈገውን ሞክሺ ሆያትንን ሰፊው ለመተንተን እድል ለማግኘት ሲባል የተለየ ትኩረት እንደሰጡት ይናገራሉ። ሞክሺ ሆያትንና ወሃደ ፊደላትን ጠብቆ መጽሐፍ እንዴት እንደሚቻል የሚያስተምር ወይም ደግሞ ለምን እንዳስፈለገ የሚያስተምር ከዚህ ቀደም የተጻፈ መጽሐፍ እንዳላዩም ይጠቁማሉ። የፕሮፌሰር አምሳሉ አክሊሉን የአማርኛ ሞክሼ ሆሄያት ጠንቅቆ ያለ መጽሐፍ ችግርና መፍትሄው በሚል ርዕስ ያዘጋጁትን መለስተኛ መጽሐፍ በ2002 ዓ ም የግርጌ ማስታወሻ ላይ አስፍረዋል። ሞክሼ ሆሄያትን እንዴት መጠበቅ እንደሚቻል ትምህርት ቢኖረውም ሞክሼ ሆሄያቱን መጠበቅ ለምን አስፈለገ በሚለው ላይ ግን ማብራሪያም ሆነ ሙጎት አያቀርብም ይሉናል። እስኪ መጀመሪያ ነ ሞክሼ ሆያትን ሲባል እንደው በቀላሉ የሚገባን ይመስላል። ውሃደ ድምፅ ፊደላትም ምንድን ናቸው ከሚለው ጀምሮ ያስረዱን እስኪ። መጽሐፊ ትኩረት የሚያደርገው በሞክሼ ሆያትና በውሃደ ድምፅ ፊደላት ነው። አንተ እንዳልከው ስርዓት ነጥብንም አካትቻለው ሦስቱን ነገር ነው። ሰዋሰውን ግን ራሱን የቻለ ትልቅ መጽሐፉ እየተለቀ ይሄድና ምናልባት አንባቢያንም ያስፈራራል ብዬ ስለፈራው ሰጥቻለሁ ግን አሳቦ አለኝ። አምላክ ፈቃዱ ቢሆን በሁለተኛው ቅጽ በሰዋሰው ለመመለስ አሳቦ አለኝ። እንደዛ ግን ሶስቱ ነገር በተለይ ደግሞ በጣም የተነፈገው ብዬ ነው የማስበው ምሁራኑ አካባቢ የሞክሼ ሆያትና የዋህደ ድምፅ ፊደላት ጉዳይ በጣም ትኩረት አቷል ብዬ ነው ምለው። ለምሳሌ ቅድም አንተ ያነሳቸውም ፕሮፌሰር አምሳሉ አክሊቡን ጨምሮ አንዳንድ ሰዎች ሞክሾ ወያትን እንዴት መጠበቅ አለብን የሚል ትንሽ የተወሰነ ስራ ሰርተዋል። ነገር ግን ለምን እንጠብቃለን የሚለውን ነገር አልነገሩንም። እንዴት እንጠብቃለን ለሚለው ነገር እንዲህ በዚህ በዚህ አግባብ ጠብቁ፣ አይኗን በዚህ ጻፉ፣ አልፋዋን በዚህ ጻፉ ብለው የተወሰነ ነገር ብለውናል። ግን ለምን እንጠብቃለን የሚለውን ነገር ምጉት አላቀረቡም። እኔ ግን ምጉት አቅርብ ያለው ብዬ ነው ብለው አሁን በገበያ ላይ ካሉት ስራዎች ወይም መጽሐፍት በዚህ አንጻር ቢያንስ ይለያል ብዬ ነው የምለው። ሌላው ውሃደ ድምፅ ፊደላት ላይ እኔ የተጻፈም ነገር አላነበብኩም እስከዛሬ። ሊኖር ይችላል፣ እኔ ግን አላውቅም። ስለዚህ ውሃደ ድምፅ ፊደላት የምንላቸው አሁን ፊደል ገበታችን ላይ መጨረሻ ላይ የምናገኛቸው ሀያ ቃላት አሉ አይደለም? ኳኩኳኩ ጓጉ እያል የምንላቸው እነሱ ናቸው። ዋደ ፕሮፌሰር አምሳሏ ዋድ ድምፅ ፊደላት ነው የሚሏቸው። አለቃ ኪዳን ወልድ ክፍሌ እና ደስታ ተክለ ወልድ ደግሞ ሊቃሎች ይሏቸዋል። የትኛውን ልጠቀም የሚለውን ለጊዜው ትተነው፣ ለምሳሌ ጉ ሁለት አለን ማለት ነው። ጉ አንደኛው ዝም ብለን ጉ ብለን ምንጽፈው ነው። ሁለተኛው ደግሞ ቅጥያውን ኩስኩስት የምና- ኩስኩስት ነው የሚሉት ኩስኩስት የምናደርገው አለ። ስለዚህ ሁለት ጉ አለማ። የት ጋ ነው ኩስኩስቱን የምጠቀመው? የት ጋ ነው ቀጥ ዝም ብሎ ጉ ብቻ መደበኛውን ጉ ብቻ የምጠቀመው የሚለውን ነገር የት ጋር እንደምጠቀምም ለምን እንደምጠቀምም የጻፈ ሰው እኔ በብዛት አላውቅም፣ በእውነት አላየውም። ጎ ለምሳሌ ሁለት አለን። አንደኛው ጎ ባጣ ጎ የምንለው ነው። ሁለተኛው ደግሞ ገጽፈን ደግሞ ቆላፋውን ከጎን የምናደርገው ነው። ስለዚህ ሁለት ጎ አለን ማለት ነው። ያኛውን እንግዲህ ጎ ቆላፋውን ነው እንዴ የምንለው ወይንም ደግሞ ዋህደ ድምፅ ፊደላት የምንላቸው ውስጥ ያለው ኩ ኩስኩስት አለ ኩ ደግሞ ቀጥ ብሎ ያለ አለ አለ ኮ ኮ ከጽፈን ቆላፋ የምናደርገዋለን። ኮ ደግሞ ቀኝ እግሩን ደግሞ የምናሳጥረው አለ ሁለቱም ኮ ነው። ግን የት ጋ ነው ይሄኛውን ኮ የምጽፈው የሚለውን ነገር እሱንም አብራርቻለሁ ማለት ነው። ቁም ሁለት አለን፣ ኩስኩስት አለን፣ ቀጥ ያለዋለን። ቆ ደግሞ ሁለት አለን፣ ከላይ ቆቡን ከላይ የምናደርገዋለ፣ ቆላፋውን ከጎኑ የምናደርገው አለ ማለት ነው። እና እነዚህ እነዚህም የት የት ጋ ነው የምናደርገው የሚለው ነገር ሕግ አለው። አሁን ሕጉ እኔ መጽሐፌ ላይ የጠቀስኩት ነገር የካብ እና የሳብ ነው። አንድ ቃል በካብ እና በሳብ ካለው ጓዝ አለው ይባላል። ስለዚህ ጓዝ ስላለው ለምሳሌ ቆጠረ ብለ ብዬ ብለ ጓዝ አለው። ቁጥር አለ። ቁ ካብ ነው አይደለ? ቁ ቁጥር አለ። ቆ ደግሞ ሳብ ነው። ቆ ቆጠረ አለ። ልክ እንደዚሁ ጓዝ አለው ማለት ጓዝ መኖሩን የምናውቀው ማመሳከሪያችን ካብ እና ሳብ ነው። አንድ ቃል በካብ እና በሳብ ካለ የምንጠቀመው ዲፕቶንግስ የተባሉትን ነው። ማለት ለምሳሌ ቆጠረ፣ ቆጣሪ፣ ቆጠራ፣ መቁጠሪያ፣ ቆጣጠረ፣ አስቆጣጠረ፣ መቆጣጠሪያ እያለን እና ጓዝ ብዙ ጓዝ አለው ማለት ነው። ስለዚህ እነዚህ በሙሉ የምንጽፈው ቆን ከላይ በኩል አይደለም ማለት ነው። ቆን ስንጽፍ ከጎኑ ነው። ቁጥርም ስንጽፈው ኩስኩስትን ነው ማለት ነው የምናደርገው። እና ደግሞ በዲፕቶንግ የሚባሉት በዋደ ድምጽ ፊደላት የሚጻፉት እነማን እነማን ቃላት ናቸው የሚለውን በሰንጠረዣ አድርጌ ለማሳየት ሙከራ አድርጌ ያለው የቀረበ እይታ ይጠይቃል። መጽሐፉን ማንበብ በመጽሐፉ መሰረት የተጻፉትን የጽሁፍ ነገር ነው እና ያን ስዕል ሙሉ በሙሉ በሬዲዮ ማምጣት አንችልም። መንደርደሪያውን ሰጥተናል። ግን እንደው ትንሽ ለየት ያሉ የሚመስሉኝን አንዳንድ አጻጻፎች ላንሳ። በዘልማዱ አጻጻፍ ግራና ቀኝ ስትበዛበት ነገር የምናየውን ያህል በዚህ መጽሐፉ እንደተመለከትኩት ግን ጥንቃቄ አድርጎ የሚጽፍ አንድ ጸሐፊ እንኳን ከተለመደው በጣም የራቁ የሚመስሉ ነገሮችን ያለ ለምሳሌ፣ አማርኛን በአይኑ አሲጻፍ እኔ ራሴ አይቻላውቅም። አዲስ አበባ የመጀመሪያው አዲስ የሚለው በአይኑ አሲጻፍ አላስታውስም። ልጆች ሊጋሩት የሚችሉ ይመስለኛልና አዲስ አበባ ዩኒቨርሲቲ ራሱ ከሚጽፈው ጋራ አነጻጽሬው ነበር። እንዲህ የተለየ የሚመስሉት ከመሰረቱ ገና ድሮ የራቁ አጻጻፎችም እንዳሉ እንዲመስለን አድርጎናልና፣ እስኪ እሱስ ላይ ምን ይላሉ? ወደኋላ ተመልሰን መመርመር ያለብን አጻጻፋችንም ማስተካከል ያለብን ነገር ያለ የሚመስል ስሜት አሳድረውብኛል። እዚህ ላይ ምን ይላሉ? እስኪ ያስረዱኝ። አድማጮች ከዶክተር ተስፋዬ ሮበሌ ጋር የነበረን ቆይታ ዘለግ ያለ ነው። ቀሪውን ወጋችንን ጨምረን ሙሉውን ከድረ ገጻችን እና ከማህበራዊ ገጾቻችን ላይ እናኖራለን። አሁን የአዲስ አበባው መስኮት ሊከፈት ነው። ንጉሴ እንደ ወትረው ሁሉ ዛሬም የታሪክ ገጾችን በሚያገላብጥ ቅንብሩ ከመቶ ዓመታት በላይ ወደ ቀደመ ዘመንና ቦታ ይወስድናል። ትዝታና አሉላ ዛሬም ጨዋታን ጨዋታ ያነሰዋል እያልን የምንጨዋወተው አንድ ታሪካዊ ወግ ይዤ ቀርብ ያለሁ ከአንድ መቶ አርባ ዓመት በፊት የነበሩት ቀደምት የኢትዮጵያ መሪዎች ከውጭ አቻ መንግስታት ጋር ይጻጻፏቸው የነበሩት ደብዳቤዎች በእስራኤል ኢየሩሳሌም እንደሚገኙ በዚያ ለግማሽ ምዕተ ዓመት ነዋሪ የሆነው አቶ አማከለ ገበየሁ ሰሞኑን ስንገናኝ አጫውቶኛል። መልካም ነው። አመሰግናለሁ። እነዚህ የነገሥታቱ ደብዳቤዎች በኢየሩሳሌም በታሪካዊ ቦታው በዴር ሱልጣን መዝገብ የታሪክ መዝገብ ውስጥ ሰፍረው ይበልጦቹ ይገኛሉ። በተለይ ከአፄ ዮሐንስ ንጉሠ ነገሥት ዘኢትዮጵያ ለኢየሩሳሌም ገዳም ከላኳቸው ደብዳቤዎች መካከል ሀያ ስድስቱን በታሪካዊ መዝገብ ውስጥ ለማግኘት ችያለሁኝ። ከዛም ቀጥሎ ዳግማዊ አጼ ምኒልክ፣ ንግስት ዘውዲቱ፣ እቴጌ ጣይቱ፣ ቀጥሎም አጼ ኃይለ ስላሴ እንዲሁም እቴጌ መነን የጻፏቸው በርካታ ደብዳቤዎች በመዝገብ ቤቱ ወይንም በታሪካዊው ቅርስ ቦታ ይታያሉ፣ ይገኛሉ። የቀድሞ አባቶች ጠንካሮች ነበሩ። እነዚህን የነገስታቱን ደብዳቤዎች በፋይል ሳይሆን በትልቅ የድጓ ጽሑፍ በሚያክል መዝገብ እየለጠፉ በክብር አስቀምጠዋቸዋል በቆዳ በተለበጠ መዝገብ አሁንም በቅርስነት ይታያል፣ በገዳሙ ውስጥ ማለት ነው። ከእነዚያ ውስጥ ደብዳቤዎቹን ብፁዕ አቡነ ማቴዎስ የኢየሩሳሌም ሊቀ ጳጳስ በነበሩበት ሰዓት ታሪካዊውን እቃ እንዳይጠፋ ብዙን ባስቀመጡበት ሰዓት እነዚህም ደብዳቤዎች በቅርስነት ትውልዱ እንዲያውቃቸው ብለው በፎቶኮፒ ተነስተው የተቀመጡትን ከፊሎቹን ስላገኘኋቸው አሁን በመጽሐፍ መልክ ጦማረ ነገስታት ዘኢየሩሳሌም ወይም የነገስታቱ ደብዳቤዎች በኢየሩሳሌም በሚል ርዕስ ለማዘጋጀት ጥረት እያደረግኩ ነው። ቱርክ ከመቶ ሰላሳ ዓመት በፊት ኢትዮጵያ በኢየሩሳሌም ገዳም ለምትሰራው ቤተ ክርስቲያን የሚሆን ቦታ እንደሰጠች ነው በታሪክ የሚጠቀሰው። እስቲ እንደው ቱርክ ተመለከተውን ታሪኩን ንገረን የእስተንቡሉ ንጉስ ማለት የቱርኩ ንጉስ ያደረገልኝን ነገር ከሰደዳችሁልኝ ወረቀት አገኘሁት፣ ቃሉንም ተረዳሁት፣ እጅግ ደስ አለኝ። እርሱ ያደረገው ነገር እንኳን ለእኔ ለልጅ ልጅ የሚተርፍ ነው። ክርስቶሳውያን የሚባሉት ወንድሞቼ ያላደረጉልኝን እርሱ አደረገልኝ በሚል ነው ደስታቸውን የገለጹት። ለማህበር መነኮሳቱ የደብዳቤያቸውን ይዘት እንደ ባጭሩ ብናብራራው ልክ ነው የእሳቸው ስሜት በዛን ጊዜ ያለው አርቆ አስተሳሰባቸው ለልጅ ልጄ ሲሉ የተደረገላቸውን ውለታ አመስግነው ነው ለማህበረ መነኮሳቱ ይህንን ደብዳቤ የላኩት። እንሆ ዛሬም ከቱርክ ከኢትዮጵያ ጋራ ያላትን የወዳጅነትንትን ያመላክታል ለማለት ይቻላል። አመሰግናለሁ አቶ አማከለ ገበየሁ። አድማጮች፣ የዛሬ አስራ አምስት ቀን ለሌላዋ አውሮፓዊት ሀገር የተጻፈውን ደብዳቤና የተሰጠውን ምላሽ እናያለን። ቸርን ሰንብት። ንጉሴን ለዝግጅቱ እናመሰግናለን። ውድ የራዲዮ መጽሔት አድማጮች ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላችኋቸው ርዕሰ ጉዳዩ ዙሪያ እንደሚያመቻችው በመጻፍና በመደወል ትሳተፉ ዘንድ እየጋበዝን የዛሬውን በዚሁ ልንቋጭ ነው። የኢሜይል አድራሻችንን ለማስታወስ ሆርን አት ቪኦኤ ኒውስ ዳት ካም፣ የስልክ ቁጥራችን 202205 9942 የውስጥ መስመር 14 ነው። ጻፉ፣ ደውሉልን። አድማጮች፣ አሁን ወደ ስርጭታችን ማገባደጃ ማምራታችን ነው። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከ3 ሰዓት እስከ 4 ሰዓት በ19 ና በ25 ሜትር ባንዶች እንዲሁም በኢትዮሳት የሚሰማው የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከ3 ሰዓት ላይ በመደበኛው ስርጭታችን መልሰን እስክንገናኝ የራዲዮ መጽሔት አዘጋጅና አቅራቢዎች ትዝታ በላቸውና አሉላ